በኤልኒኞ ምክንያት የተከሰተውን ድርቅ ተከትሎ እርዳታ የሚፈልጉ ኢትዮጵያውያን ቁጥር ወደ ስምንት ሚሊዮን መድረሱን የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ገልጸዋል። መንግስታቸው ለዚህ ድጋፍ እንቅስቃሴ እስካሁን ባለው ጊዜ ወደ ሁለት ቢሊዮን ብር ወጪ ማድረጉንም ገልጸዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። በኤልኒኖ ምክንያት የተከሰተውን ድርቅ ተከትሎ ድጋፍ የሚፈልጉ ኢትዮጵያውያን ቁጥር ወደ ስምንት ሚሊዮን መድረሱን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገልጸዋል። መንግስታቸው ለዚህ የድጋፍ እንቅስቃሴ እስካሁን ወደ ሁለት ቢሊዮን ብር ወጪ ማድረጉንም ጠቅሰዋል። ወጪ እየተደረገ ያለውም ከክምችት መሆኑን አስረድተዋል። እርሳቸው እንዳሉት የተረጂዎቹ ቁጥር ከዚህ በፊት በሴፍቲኔት ፕሮግራም ድጋፍ የሚደረግላቸውን ያካተተ ነው። ጠቅላይ ሚኒስትሩ ዛሬ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደገለጹት ድጋፉ ተጠናክሮ ይቀጥላል። ዋናው ትኩረት ያደረግነው በተለይ ሕጻናትና እናቶች እንደዚሁም ደግሞ እናቶች በተለይ አጥቢ እናቶች እና እርጉዝ እናቶች ያው ከህፃናትም ጋር የተገናኘ ነው። በእነሱ ላይ ትኩረት አድርገን አስቀድመንም ተዘጋጅተናል። ሌላው ህብረተሰብም ደግሞ በዚህ ምክንያት ጥሬቱ ቀስ በቀስ እየተሟጠጠ መሄዱ አይቀርም። እስካሁን የሰበሰባቸው ጥሬቶች እስካሁን አድርሰውታል የተሟጠጠ መሄዶ መሄዱ ስለማይቀር የእህል ድጋፍም የመድኃኒትም፣ የጤናም ድጋፍ መደረግ አለበት የሚል አስቀድመን ዝግጅት አድርገናል። አቶ ኃይለ ማርያም ደሳለኝ ያደረጉት ቃለ ምልልስ ለተጨማሪ አምስት ዓመታት በኃላፊነታቸው እንዲቀጥሉ ከተሰየሙ በኋላ የመጀመሪያው ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።